መግለጫውን ያወጡት በትግራይ ክልል የሚንቀሳቀሱ ብሔራዊ ባይቶ አባይ ትግራይ፣ ባይቶና ሳልሳይ ወያነ ትግራይ፣ ውድብ ናጽነት ትግራይ እንዲሁም አርና ትግራይ ለዲሞክራሲ እና ሉዓላዊነት ናቸው። ፓርቲዎቹ ዛሬ ሰኞ መስከረም 6 ቀን 2017 ዓ.ም በሰጡት የጋራ መግለጫ የትግራይ የጸጥታ ኃይሎች በአንድ የፖለቲካ ፓርቲ ውዝግብ ውስጥ በግላጭ እጃቸው አስገብተዋል ብለዋል። የክልሉን ፖለቲካዊ ሁኔታ የሚያወሳስብ ክልሉን አደጋ ላይ የሚጥል እናም ሲቪላዊ አስተዳደርን በወታደራዊ ልዕልና የሚጠልፍ ምልክቶች እየታዩ ናቸው ሲሉም ፓርቲዎቹ ከሰዋል። የዓረና ትግራይ ሊቀመንበር አቶ ዓንዶም ገብረስላሴም ሲቪል ምምሕዳር ከይመስረት ጥራሕት የሆነስ ፖለቲካዊ ፓርቲታት ብፍላይ ካብ ህወሓት ወፃእ ሲቪላዊ አስተዳደር እንዳይመሰረት የሚያደርግ እንዲሁም ከህወሓት ውጭ ያሉ የፖለቲካ ፓርቲዎችን ከሰላማዊ ፖለቲካ ትግል ገፍቶ የሚያስወጣ ነው። ወታደራዊው ኃይል ጎልቶ የሚወጣበትን መንገድ የሚያመጣና ሰላማዊ ትግልን የሚያጠፋ በመሆኑ ይህ የጸጥታ ኃይሎቹ እንቅስቃሴ መወገዝ አለበት። በፖለቲካ መሳተፍ የፈለገ ጄኔራል ይሁን ኮነሬ ከጸጥታ ኃይሉ ይውጣ። መሾም ሆነ መሻር የጸጥታ ኃይሎችን አይመለከታቸውም። ፖለቲካዊ ችግር የሚፈታው በፖለቲካ መፍትሄ ብቻ ነው። የጸጥታ ኃይሉ ወገናዊነት ሳያሳይ የትግራይ ሰላም ጸጥታና ደህንነት ማረጋገጥ አለበት ያሉት አራቱ ፓርቲዎች፣ የክልሉ ጊዜያዊ አስተዳደር የሲቪላዊ አስተዳደር ኃላፊነቱን እንዳይወጣ በጸጥታ ኃይሉ ታግዷል ብለዋል። በአስቸኳይ አዋጅ ጊዜ ብቻ የሚከለከል ሰላማዊ ሰልፍ የማድረግ ህገ መንግስታዊ መብት ህጋዊ ሂደት ሳይከተል የታገደ በመሆኑ ተቀባይነት የለውም። ይህ ተግባር እንደ መፈንቅ ለመንግስት የሚቆጠር ነው ሲሉ ወንጅለዋል። የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ የክልሉ ጸጥታ ኃይል በትግራይ የፖለቲካ ሂደት ስጋት እየደቀነ ነው ይላሉ። ስጋት የለን የጸጥታ ስጋት የለም ብለን ነው መተማመን የሚገባን እነዚህን የጸጥታ ኃይሎች ስለያዝንን። ስለሆነም የጸጥታ ኃይሉ ልንተማመንበትና ልንኮራበት የሚገባን ተቋም እንጂ የምንፈራው መሆን የለበትም ስብሰባ እንዳናካሂድ ሰልፍም እንዳንወጣ ሐሳባችን እንዳንገልጽ ፖለቲካችንን እንዳናስተካክል ስጋት ሆኖ ከመጣ ግን ሌላ መልክ እየያዘ ነው ማለት ነው። ዶክተር ደጀን ትላንት እሁድ በሽረ እንዳስላሴ ከተማ የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ የጠሩት ስብሰባ በግርግር መደናቀፉ የማይገባ ተግባር ነው ብለዋል። ይህ የህወሀት አመራሮች በየትውልድ አካባቢያቸውን ድጋፍ ለማግኘት የሚያደርጉት እንቅስቃሴ የፈጠረው ነው ብለዋል። ፓርቲዎቹ ያነሷቸው ቅሬታዎች አስመልክቶ ከክልሉ የጸጥታ አመራሮች እስካሁን በቀጥታ የተሰጠ ምላሽ የለም። የክልሉ ምክትል ፕሬዚደንትና ና የጸጥታ ኃይሉ መሪ ሌተናንት ጄኔራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ የሚያስከትሉ ጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው ሳምንትም የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሄደውን ሹምሽር እንዲያቆም፣ በተመሳሳይም ጉባኤ ያካሄደው ህወሀት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በመጠየቅ በክልሉ ሁለቱም የህወሀት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ምክትል ፕሬዚደንቱ ማሳሰባቸው አይዘነጋም። የትላንትናው የሽረንዳ ስላሴ ከተማ ስብሰባ ግርግር አስመልክቶ አሜሪካ ድምፅ የጠየቃቸው የክልሉ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተክላይ ፍቃዱ ስብሰባው ግርግር ጥቂት ተልዕኮ ተሰጥቷቸው በተሰማሩ ሰዎች እየተፈጸመ ነው ብለዋል። ወደ ጸጥታ ማደፍረስ እንዳያመራ ለመከላከል ስብሰባው መሰረዙ ተናግረዋል። እንዲሁም የመንግስት ስራ በሚያደናቅፉ አካላት ላይ ህግ እናስከብራለን ብለዋል። ያው ልዩነት የሚፈታው በውይይትና በክርክር ነው። ለውጥ በሚፈልግና ብዙ ጥያቄ ባለበት ማህበረሰብ እንደዚህ አይነት ጨዋታ ትክክል አይደለም። ያም ሆነ ይህ ስብሰባውን በቀጣይ እናካሂደዋለን። እዚህ ያለ ነው ከጊዜያዊ አስተዳደሩ ስራ እየተሰጠው የሚፈጽምና በጀት የሚያስተዳድር ነው። ከዚህ ውጪ መሄድ ስርዓት አልባነት ነው። ይህን ደግሞ መንግስት ስርዓት ያስይዘዋል። የሽረንዳ ስላሴ ከተማ ህወሓት ጽህፈት ቤት ኃላፊ አቶ ሓጎስ ካሕሳይ ትላንት ለአሜሪካ ድምፅ በሰጡት አስተያየት ስብሰባው የከተማው አመራሮች የማያውቁትና ያልተጋበዙበት ነው ሲሉ ተናግረዋል። በስብሰባው መስተጓጎል ላይም እጃችን የለበትም ብለዋል። የዞኑ አስተዳዳሪ አቶ ተክላይ ግን ስብሰባው መኖሩ ለከተማው አስተዳደር አሳውቀናል ሲሉ ምላሽ ሰጥተዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቐለም።